የዕለቱን አብይ የትንተና ርዕሳችን እናቀርባል። ኢትዮጵያ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባልነት መመረጥ ካስመዘገበቻቸው የምጣኔ ሀብትና ማኅበራዊ ስኬቶች በአካባቢውና በምክር ቤቱ ምስረታ ላይ ከተጫወተቻቸው ሚናዎቿ ጋር የተያያዙ መሆናቸውን የኢትዮጵያ የሰብአዊ መብቶች ኮሚሽን ዋና ኮሚሽነር አምባሳደር ጥሩነህ ዜና አስታውቀዋል። በሌላ በኩል ምርጫው በወቅቱ ያስደነገጠው መሆኑንና ምናልባትም ኢትዮጵያ የሰብአዊ መብቶች አያያዟን እንድታሻሽል ግፊት ማሳደሪያ አጋጣሚ ሊሆን እንደሚችልም የሰብአዊ መብቶች ጉባኤ ዋና ዲሬክተር አቶ እንዳልካቸው ሞላ አመልክተዋል። ዝርዝሩን ሰለሞን አባተ ይዞታል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሀገሮች በየወቅቱ እየተመራረጡ የሚመሩት አካል መሆኑን አምባሳደር ጥሩነህ ዜና ጠቁመው ኢትዮጵያም ላለው ቦታ ለመመረጥ ባቀረበችው ጥያቄ መሰረት አባል መንግስታቱ ገምግመው እንደመረጧት ገልጸዋል። ኮሚሽነሩ ኢትዮጵያን ለመመረጥ ካበቋት መመዘኛዎች መካከል አንዳንዶቹን ጠቃቅሰዋል። እንግዲህ ኢትዮጵያ ይህንን በምታቀርብበት ጊዜ የተባበሩት መንግስታት አባል ነች። የካውንስሉ ከኮሚሽንነት ወደ ላይ በሚወጣበት ጊዜ በሁለት ሺህ አምስት ድርድር በይህንን ይህንን ካውንስል የበለጠ ተጠናክሮ እንዲወጣ ለማድረግ ድርድር በሚደረግበት ጊዜ ብዙ አገሮች መስማማት አቅቷቸው በነበረበት ወቅት አገሮቹ እንዲስማሙና ይህንን ካውንስል እንዲጠናከር ካደረጉት የፋሲሊቴተር ሮል የሚባል ነገር አለ። ያንን ሮል የተጫወተችው ኢትዮጵያ ነበረች። ስለዚህ የተከበረች አባል ሀገር ነች ማለት ነው። ይህ አንድ ጉዳይ ነው። በሌላ ጉዳይ በኢትዮጵያ በአካባቢውና በሀገር ውስጥ የምትጫወተው ሚና ይኖራል። ያሚና ለምሳሌ በአፍሪካ አካባቢ ሰላም እንዲሰፍን የምታደርገው ጥረት የሚደነቅ ነው። በማንኛውም አባል አገር ዘንድ የሰብአዊ መብቶች ጥያቄ ሲነሳ ብዙ ወገኖች ጉዳዩን አጥብበው ያዩታል ያሉት የሰብአዊ መብቶች ኮሚሽን ኮሚሽነር አምባሳደር ጥሩነ ዜና በአሁኑ ጊዜም ኢትዮጵያ የተገመገመችባቸው ዓለም አቀፍ ስምምነቶችንና ምሰሶ የሆኑ ድንጋጌዎችን መሰረት ያደረጉ እንደ ፖለቲካና ሲቪል እንዲሁም የምጣኔ ሀብት የማኅበራዊና የባህል ስምምነቶች እንደነበሩ ጠቅሰዋል። በዚህ አንጻር በሚታይ በት ጊዜ አሁን ኢትዮጵያ በኢኮኖሚ በሶሻልና በካልቸራል ፊልድ በተለይ ያደረገችው በአገሪቱ ውስጥ ኢትዮጵያን ከዛ ከማጥ ድህነት ውስጥ ህዝብ እህል አጥቶ በሚሞትበት ሁኔታ ከነበረው፣ ትምህርት ቤት የሚሄዱ ልጆች በቁጥር የሚቆጠሩ በነበረበት ሁኔታ አንስቶ እያንዳንዱ ልጅ ትምህርት ቤት ለመሄድ የሚችልበት፣ ማንኛውም ኢትዮጵያዊ ጤናው ጣቢያ ሄዶ ለመታከም የሚችልበት ሁኔታ ማግኘት፣ ሰው በልቶ የሚያድርበት ሁኔታ መፍጠር እና የመሳሰሉ ጉዳዮች ኢትዮጵያን የሚያስከብሩ ናቸው። በዚህ በዚህ በጣም በጣም ሄዳለች። እና ሌላው ደግሞ በዚህ በኤምዲጂ የሚባል አለ። አገሮቹ በሁለትሺ የልማት ግቦች ያው የልማት ግቦች በነዛ አንፃር ኢትዮጵያ በምንም ሁኔታ አንዱን ግብም ልትመታ አችልም ተብላ ድርድር በሚደረግበት ጊዜ ሲነገር የነበረችው ሀገር አሁን ከሌሎቹ ቀድማ ለመድረስ ከሚችሉ አምስት ሀገሮች መካከል ነች ተብላ እየተጠቀሰች ነው ያለው። ይህ ሁሉ ተደምሮ በሚታይበት ጊዜ ኢትዮጵያ በዓለም አቀፍ ደረጃ በከፍተኛ አክብሮት ነው የምትታየው። እና ይህን ይህና የመሳሰሉ ነገሮች ተዳምሮ ኢትዮጵያ የምትጠይቃቸውን ለማግኘት ያስችላል። አምባሳደር ጥሩ ነህ እርስዎ እንደ መንግስት አካል ሳይሆን የሰብአዊ ጉዳዮች መስሪያ ቤትንም ስለሆነ የሚመሩት ቅድም ከገለጹልኝ፣ ዓለም አቀፍ ድንጋጌዎች እና ኢትዮጵያ ከፈረመቻቸው ወይም ከተቀበለቻቸው ና የሕጉ አካል ካደረገቻቸው ስምምነቶች እንደዚሁም ከራሱ ከኢትዮጵያ ሕገ መንግስት በመነሳት የኢትዮጵያ የሰብአዊ መብቶች አጠባበቅ በምን ደረጃ ላይ ይገኛል አሁን በእርስዎ መስሪያ ቤት ግምገማና ድምዳሜ ሰብአዊ መብትን በሙሉ በተሳካ ሁኔታ በስራ ተርጉም ያለው የፈረምኩትና ያጸደቅኩትን ሰነዶች ሁሉንም በስራ ተርጉም ያለው ምንም የቀራኝ ነገር የለም የሚል ሀገር አይኖርም። ኢትዮጵያም እንደዚሁ ነች። የሚቀሩ ነገሮች በብዛት አሉ። መሻሻል ያለባቸው በጣም ብዙ ነገሮች አሉ። ሊጠቅሱልኝ የሚችሏቸው አሉ። አምባሳደር፣ አሁን ከሚሏቸው ነገሮች ውስጥ መሻሻል አለባቸው ጉድለት አለባቸው የሚሏቸው የሚሻሻል በጣም በጣም በጣም ብዙ ናቸው። መሻሻል ያለ ያለባቸው ነገሮች አሉ። መጀመሪያ እነዛ እነዚህ ሰነዶች ውስጥ ያሉ ነገሮች ምንድን ናቸው? ምን ግዴታ ነው ያለብን፣ እንዴት ነው የምንፈጽመው የሚለውን ዘርዘር አድርጎ ማወቅን ይጠይቃል። እነዚህ ጉዳዮችን ባደጉ የበበለጸጉ ሀገሮች የሚባሉትም አንጻር እንኳን ገና ብዙ የሚቀር ሁኔታ አለ እና ኢትዮጵያ ያንን በሙሉ አሟልታ ምንም ቀርቶባታል የሚባል ነገር የለም እና እንግዲህ እድገት ነው። ማንኛውም ነገር እየተሻሻለ እየሄደ ነው። ትላንትና ከነበረው መቶ በመቶ የተሻለበት ሁኔታ አለ። ነገ የምንደርስበት ደግሞ መንገዱ መልካም ሆኖ ይታያል። በእንደዛ ሁኔታ በማይበት ጊዜ ተስፋዬ በጣም የጎላ ነው። የተማረ ሰውና ከረሃብ ነፃ የሆነ ሰው ሌሎች መብቶቹን ለመጠየቅና ለማስከበር የሚችል ነውና ትምህርትን በማስፋፋትና ለኢኮኖሚው እድገት ኢትዮጵያ የሰጠችው ትኩረት የሰብአዊ መብቶች ጥበቃው አካል ነው ብለዋል። ኮሚሽነሩ አክለው ኢትዮጵያ ውስጥ አሉ የሚባሉ የሰብአዊ መብቶች ረገጣዎችን አስመልክቶ ከዓለም አቀፍ የመብቶች ተሟጋቾች ቡድኖች በየወቅቱ የሚወጡ ስሞታዎችን አስመልክቶ አምባሳደር ጥሩነ ሲናገሩ እንዲህ ብለዋል። በኢትዮጵያ ላይ መላልሶ የሚያድርጉ እንደ ማን ራይትዎች የመሳሰሉ አሉ። ምናልባት ይሄ ሊሆን የሚችልበት ሁኔታ ኢትዮጵያ ውስጥ እንዲገቡ አይፈቀዱም፣ ከትንሽ ስምምነት ያለ አይመስለኝም፣ ከመንግስት ጋር በኢትዮጵያ ውስጥ ኦፕሬት እንዲያድርጉ እንደልባቸው እንትን እንዲሉ። ምናልባት ይሄ ነገር የበለጠ ግፊት እንዲያድርጉ፣ የበለጠ እንዲጮሁ የሚያደርግ ነው የሚመስለኝ። በእኔ አስተሳሰብ ተቋማቱ የሚያቀርቧቸው ስሞታዎች በጥናትና በማስረጃ የተደገፉ መሆናቸው ቸውን እንደሚናገሩና ማሳያም እንደሚያቀርቡ ለአምባሳደር ጥሩንሃን ችላቸዋለሁ። እነዚያ ተቋማት ኢትዮጵያን የሚያዩት በተለየ ጥላቻ ነው ሲሉም ከሰዋል። ከሚሉት እንግዲህ በቴሮሪስቱ ሎው ምክንያት ብዙ ሰው ታስሯል። ብዙ ሰው ጋዜጠኞች፣ የፖለቲካ ፓርቲ፣ የፓርቲ አባላት እንደዚሁ ታስሯል የሚባልበት ሁኔታ አለ። እንግዲህ፣ አንድ ነገር ግልጽ ማድረግ ያለብን እኔ ኢትዮጵያዊ ነኝ። በኢትዮጵያ ህገ መንግስትም ነው የምንተዳደረው። ማቋቋሚያ አዋጅና ማንዴት እየተሰጠን አለ። በዚህ ሁኔታ ውስጥ ህገ መንግስቱ ያቋቋመው ፍርድ ቤቶች አሉ እና ይሄ ፍርድ ቤት የወሰነ ውሳኔ ትክክል አይደለም፣ ሰዎቹን ለመጉዳት የተደረገ ነገር ነው የሚለውን ለመናገር ወይም እነሱ ባቀረቡት አይነት ለማቅረብ በህግም በሞራልም መረገድ ተገቢ አይሆንም ብዬ ገምታለሁ። ለምን በህገ መንግስት የተቋ አቋቋሙ ነጻ የሚባሉ ፍርድ ቤቶች የሚወስኑት ውሳኔ ነው እና በፍርድ ቤቶቹ ውሳኔ ወይም በፓርላማ ውሳኔ ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን ሆነ ሌሎችም እንዳይገቡ ህጉ ይከለክላል። የእኛ ማቋቋሚያ አዋጭ ሌላ ምንም ለማድረግ እንደምንችል ከዘረዘረ በኋላ ፍርድ ቤት የያዘውና ፓርላማ የያዘውን ጉዳይ ውስጥ ለመግባት እንደማንችል ነው። ስለዚህ ይህንን እንደ እንጂዎቹ ባቀረቡት ሁኔታ የማቅረቡ የምትዳድረውን ህግና የማከብረውን ህገ መንግስት ላይ ያልሆነ ነገር መናገር ይሆንብኛል ብዬ እገምታለሁ። ይሁን እንጂ ፓርላማው ከሕገ መንግሥቱ ጋር የሚጋጭ ሕግ ረቂቅ ቢቀርብለት ወይም ፍርድ ቤቶች ፍትህን የሚያዛቡ ውሳኔዎችን ሲያሳልፉ ቢታዩ ኮሚሽኑ በዝምታ ያልፋቸዋል ማለት ነው ተብለው የተጠየቁት ኮሚሽነር ጥሩነ በሕግ ረቂቆችና በተላለፉ ውሳኔዎች ላይ ፈትሻዋቸው አስተያየቶቻቸውን እንደሚሰጡ ተናግረዋል። የሰብአዊ መብቶችን ክትትል በተመለከተ በቅርቡ ብዙ እስር ቤቶችን ተዘዋውረው መጎብኘታቸውንና ጥፋት አለው ብለው ያሰቧቸውን ነጥቦች ለመንግስት ማቅረባቸውን በዚያም ብዙ የወህኒ ቤቶች ኃላፊዎች ከስራቸው መነሳታቸውን ገልጸዋል። በተጨማሪም አስራ ሁለት ሺህ ለሚሆኑ ሰዎች የጥብቅናና የህግ አገልግሎት መስጠታቸውንም ኮሚሽነሩ አመልክተዋል። አጠቃላይ ስራቸውንና አፈጻጸማቸውንም አስመልክቶ የህዝብ አመኔታ አለን ብለው እንደሚያምኑ ተናግረዋል። በጣም በጣም አሁን በየብራንቹ የሚመጣውን አቤቱታ በብዛት ነው፣ ከአቅማችን በላይ ነው። በአምነን አይመጣም። ሌላው አይደለም፣ ከህዝብ በፖለቲካ ውስጥ ያለው የሚመጣበት ሁኔታ አለ ወል እንግዲህ ህዝብ ያምነናል ስትል፣ አብዛኛው ህዝብ ማለት ነው። እኔ ማለት መቶ በመቶ አንድ ህዝብ አንድን ነገር ያምናል ማለት ምናልባት የሃይማኖት አምላክ መሆን አለበት እንጂ ሰው መሆን አይችልም። ግን አጠቅላ አብዛኛው ህዝብ በጣም ብዙ በጣም በርካታው ያምነናል። አስራ ሁለት ሺህ ህዝብ የጥብቅና አገልግሎት በነጻ ሰጠን። ውጤት አምጥተናል። በኢትዮጵያ ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት መመረጥ ጉዳይ ላይ መንግስታዊ ያልሆነው የሰብአዊ መብቶች ጉባኤ ውስጥ ምን ያስብ ይሆን ብዬ ዋና ዳይሬክተሩን አቶ እንዳልካቸው ሞላን ጠይቄ ነበር። በሀገሪቱ ውስጥ ያሉት የሰብአዊ መብት ሁኔታዎች ይመለከቱናል። መረጃዎችም ከሞላ ጎደል የተሟላ ይዘናል ማለት ይቻላል። ስለዚህ ኢትዮጵያ የ የተባበሩት መንግስታት ሂዩማን ራይትስ ካውንስል ከያዛቸው አርባ ሰባት ሀገሮች ውስጥ አንዷ ሆና ስትመረጥ መጠነኛ ድንጋጤ በሰመጉ ዘንድ ደርሷል። ምክንያቱም በኢትዮጵያ ላይ ያሉት መረጃዎች፣ የሚቀርቡት ሪፖርቶች፣ የሚያሳዩት እውነታ የት ደርሰው ይሆን? ኢትዮጵያን በዚህ መንገድ ያሳጫት ያስመረጣትም በሰብአዊ መብቶች ጉዳይ እንክብካቤዋ የተሻለ ሆናለች የሚል ሚዛን ደፍቶ ይሆን? የኢትዮጵያ መንግስትም ይሄን ግንዛቤ ወስዶ ይሆን? አድማጭና ተመልካችም ይሄን ግንዛቤ ወስዶ ይሆን የሚል ስጋት ስላለን ነው ደነገጥን የምለው። እኛ በግል ሰመጉ ወይም በግል አለም አቀፍ የሰብአዊ መብት የምታውቋቸው የሚሰጡትን መግለጫ አይደለም በመረጃነት የማቀርብልህ ራሱ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሀያኛው ፎረሙ ጄኔቭ ላይ ስፔሻል ራፖርተር ኦን ፍሪደም ኦፍ አሶሴሽን ኤንድ አሴምብሊ ያቀረበው በኢትዮጵያ ላይ ከፍተኛ ችግር እንዳለ የሀገሪቱን መንግስት ገብቶ ምርመራዎች እንዲደረጉ የሰብአዊ መብት ራፖርተሮችን እንደማይጋብዝ እንደሚከለክል ነው። በመሰብሰብና በመደራጀት ነጻነት ጉዳይ ላይ ማለት ነው። ሪፖርት የቀረበው ጉዳይ ላይ የሚያጣራው ስፔሻል ራፖርተር እንዲያውም የጎረቤታችን አገር የኬንያ ተወላጅ ነው። እሱ ያቀረበው ሪፖርት ኢትዮጵያን በከፍተኛ ደረጃ በአሉታዊ የሚያስቀምጥ ነው። እነዚህን መብቶች በመጣስ በኩል አንኳር ሚና ያላቸው የጸረ ሽብርተኝነት ህግና የበጎ አድራጎት ድርጅቶችና ማህበራትን ህግ በደንብ ጠቅሶ የነቀፈበት ሁኔታ ነው ያለው። ከዛም ደግሞ ሜይቱ ላይ ባንጁል ጋምቢያ ያደረገው አምሳ አንደኛው የአፍሪካ ሂውማን ኤንድ ፒፕልስ ራይትስ ኮሚሽን በኢትዮጵያ ላይ ከፍተኛ የሆነ ስጋት ነው ያለው። የተወሰኑ ድርጊቶችንም አውግዟል። ከዚያም በኋላ የኢትዮጵያ መንግስት እንዲያሻሽል ጥሪ አድርጓል፣ ግፊት አድርጓል። ለዚህ ግፊት የኢትዮጵያ መንግስት ይፋዊ ምላሽ እስካሁን ሲሰጥ አልሰማሁም፣ አላየሁም። ደግሞ እንዲያውም በቅርቡ ስም ያላቸው አንድ ስድስት ድርጅቶች ለኢትዮጵያ ጠቅላይ ሚኒስትር በአድራሻ ጽፈው ለእኛም ኮፒ ያደርገውልናል ሁማን ራይትስ ዎች ነሲቪከስ ኢስት ኤንድ ሆርን እና ሌሎች ድርጅቶች ወደ ስድስት የሚሆኑ ተፈራርመው ያወጡት መግለጫም የኢትዮጵያን የሰብአዊ መብት አያያዝ ችግሮች የሚያጋልጡ ናቸው። እነዚህ ሁኔታዎች የታጠፉበት ሁኔታ የተሻሻሉበት ሁኔታ አላየንም እና ምናልባት እነዚህ ሁለገብ ችግሮች የሉም ማለት የሚል መልእክት ያስተላልፋሉ፣ የሚል ስጋት ስላለን ነው ትንሽ ደነገጥን የሚለው። በሌላ በኩል ግን እነዚህ ችግሮች እንዳሉም ቢሆን ኢትዮጵያ የሰብአዊ መብት ካውንስል አባል በመሆኗ እንድታስተካክል በዛው ግፊት ይደረግባታል፣ ይደረግላታል። እሷም በኃላፊነት መስመር እነዚህን የአፈና የጭቆና ምንጭ የሆኑ ህጎች ወደ ማሻሻል ትሄዳለች፣ ታስተካክላለች፣ ሪኮሬክት ታደርጋለች። እና ይሄኛው አፕሮች ነው ትክክል የሚል መረዳት በኢትዮጵያ መንግስትም ሆነ በመራጮች ዘንድ ካለ ደግሞ ይህን እንግዲህ የምናየው ነው የሚሆነው። በዚህ አይነት መንገድ ነው የተደበላለቀ ስሜት ውስጥ የከተተን። ከአምባሳደር ጥሩነህ ዜናና ከአቶ እንዳልካቸው ሞላ ጋር ያነሳናቸው ሌሎች ዘርዘር ያሉ ጉዳዮች በሌሎች ዝግጅቶች ይስተናገዳሉ።